ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሱዳን በኩል ትልቅ ለውጥ መጣል። የግድቡ መገንባት ለእነሱም ጠቃሚ እንደሆነ ወስደውታል። በግብፅ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ ረሉ ያሉ የመርሆች ስምምነት ተፈርሟል። ይህ ትልቅ እርምጃ ተደርጎ መወሰድ አለበት። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ለመላው ሕዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ ለመላው ኢትዮጵያ ሕዝብ ምስጋና ማቅረብ ፈልጋለሁ። ለሟጋሮቻችን ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ጋፋቸው ላልተለዩ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። ዛሬ ከእስር የተለቀቀውን የጋዜጠኛ እስክንድር ነጋን ድምፅ ነው የሰማችሁት። ሙሉ ዘገባውን በመጽሔቱ ትንተና እናቀርባለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ መጋቢት 27 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍሳሐየንን፣ ንጉሡ ታምሬ ፕሮግራምን ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። ሲራሊዮን ውስጥ ጁልስ ማዳ ባዮ በጣም የተቀራረበ የፕሬዝደንት ማጣሪያ ምርጫ ካሸነፉ በኋላ ዛሬ ቃለ መሀላ ፈጽመዋል። ባዮ ትላንት ከእኩለ ሌሊት በፊት ቃለ መሀላ የፈጸሙት የሀገሪቱ ምርጫ ኮሚሽን ባለፈው ቅዳሜ በተካሄደው ምርጫ ማሸነፋቸውን ካስታወቀ በኋላ ነው። ወታደራዊ ኃላፊ የነበሩት የሲራሊዮን ህዝባዊ ፓርቲ መሪ ባዮ ያሸነፉት ወደ 52 ከመቶ በሚጠጋ ድምፅ ነው። በውጭ ጉዳይ ሚኒስትርነት ያገለገሉት የመላ ህዝብ ኮንግረስ ፓርቲ መሪ ሳሙራ ዊልሰን ካማራ ያገኙት ድምፅ ከ48 ከመቶ በላይ ነው። የፈረንሳይ የዜና አገልግሎት አዣንስ ፍራንስ ፕሬስ በዘገበው መሰረት 31 ሚሊዮን የሚሆን ህዝብ በምርጫው ተሳትፏል። የካሜሩን ባለሥልጣናት በዚህ ሳምንት ቦኮ ሐራም በጦር ሰራዊቱ ሰፈር ላይ ያደረሰውን ሕይወት ያጠፋ ጥቃት ተከትሎ ከናይጄሪያ ጋር በሚያዋስነው ድንበር ላይ የሚኖሩ ማኅበረሰቦች አሁንም ጥንቃቄ እንዲያደርጉ እያሳሰቡ ናቸው። ሞኪ ኤድዊን ኪንዴዜጋ ከጦር ሰራዊቱ ጋር ተጉዞ ለቪኦኤ ያጠናቀረውን ዘገባ ቁንጅታየ ታቀርባለች። ካሜሩንን ከናይጄሪያ በሚያዋስነው ድንበር ላይ የምትገኘው ሳግሜ መንደር ባዶዋን ቀርታለች። ብዛት ያላቸው የቦኮ ሀራም ተዋጊዎች ሰኞ እለት መንደሯ የሚገኝ የጦር ሰፈር ወረው አምስት ወታደሮች ገለው ሌሎች ሶስት ወታደሮች ማቁሰላቸውን የካሜሩን ባለስልጣናት ገልጸዋል። የካሜሩን መንግስት ባወጣው መግለጫ መሰረት ታጣቂዎች ጥቃቱን ያደረሱት ወታደር መስለው በማሳሳትና ተሽከርካሪዎቻቸውንም ነውጠኛውን ቡድን የሚወጋው የህብረ ብሔራት ጣምራ ግብረ ኃይል መኪናዎች ቀለም ቀብተው ነው። የካሜሩን ሰሜናዊ ክፍለ ሀገር አስተዳዳሪ ሚጂያዋ ባካሪ የሰኞ ዕለቱ ጥቃት ቦኮሃራም በበርካታ ወራት ውስጥ ያካሄደው የመጀመሪያው እንደሆነ ይናገራሉ። ሰው ሽብርተኛው ቡድን ሙሉ በሙሉ ወድሟል ብሎ ማሰቡን ትቶ ይልቁንም ነቅቶ ይጠባበቅ ሲሉ መክረዋል። አገረ ገዢው ምክንያቱም አሉ በተገኙ የደህንነት መረጃዎች መሰረት ቦኮሃራም አሁንም ይንቀሳቀሳል። በየት በኩል ሰርገው እንደሚገቡና ጥቃት እንደሚያካሂዱ እያውጠነጠኑ መሆናቸው ተደርሶበታል ብለዋል። በሰኞ ጥቃት ከመንደሩ ነዋሪዎች መካከል የተገደለ የለም። በርካታ መኖሪያ ቤቶች ግን ተቃጥለዋል። ብዙ ነዋሪዎችም ተሰደዋል። አሚዱ ሀሚዱ ጋርጋር 50 ዓመት እድሜ ያላቸው ከብት አርቢ ናቸው። ቤታቸው እንደወደመባቸው ቤተሰባቸው ንብረቱን በሙሉ እንዳጣ ነው የሚናገሩት። አሁንም ተኩሱን እያስታወሱ እንደሚጨነቁ ገልጸዋል። ከሁለት ዓመታት በፊት ኅዳር ወር ላይ ቦኮ ሀራም መንደሯን ባጠቃ ጊዜ የተሰደደው ሕዝብ ገና ወደ ቀዬው መመለስ መጀመሩ እንደነበረም እኚሁ ከብት አርቢ አመልክተዋል። የካሜሩን ባለስልጣናት እንደገለጹት የታጣቂዎቹ ዓላማ ባለፈው ጥር ወር የካሜሩንና የናይጄሪያ ወታደሮች በጋራ በወሰዱት እርምጃ የቦኮ ሀራም ጠንካራ ይዞታ ከሆነው የናይጄሪያው ሳምቢሳ ደን በመቶዎች የተቆጠሩ ታጋቾችን በማስለቀቃቸው ለመበቀል ሳይሆን አይቀርም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ረቡዕ አሜሪካ ከቻይና ጋር የንግድ ጦርነት እያካሄደች አይደለም ብለዋል። ፕሬዚዳንቱ ይህን ያሉት ቻይና በዩናይትድ ስቴትስ እቃዎች ላይ የአምሳ ቢሊዮን ዶላር ቀረጥ እንደምትደነግግ ካስታወቀች በኋላ ነው አሜሪካ ለወሰደችው ተመሳሳይ እርምጃ ምላሽ መሆኑ ነው። ትራምፕ ትላንት በትዊተር ባስተላለፉት መልእክት ከቻይና ጋር የንግድ ጦርነት እያካሄድን አይደለም፣ እንዲህ አይነቱ ጦርነት ዩናይትድ ስቴትስን ወክለው ብቃት በጎደላቸው ዋጋ ቢስ ሰዎች ጠፍቷል ብለዋል። በአሁኑ ወቅት በየዓመቱ የ500 ቢሊዮን ዶላር የንግድ ኪሳራ ይደርስብናል፣ በአእምሮ ንብረት ስርቆት ደግሞ ሌላ 300 ቢሊዮን ዶላር እያጣን ነው በማለትም ፕሬዚዳንቱ አክለዋል ብሪታንያ ውስጥ ጥንድ ሰላይ ከነበሩት አባተዋ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻ አለሁ በየዕለቱ እየጠነከርኩ መሄዴም አስደስቶኛል ስትል ዩሊያ ስክሪፖል መናገሯ ተገልጿል በብሪታንያ ሆስፒታል እየታከሙ ያሉት የስልሳ ስድስት ዓመት ዕድሜው አባቷ ስክሪፖል ግን በአስኪ ሁኔታ እንደሚገኙ ተገልጿል። አባትና ልጅን የመረዘችው ሩሲያ ናት ስትል ብሪታንያ ከሳለች። ብሪታንያ፣ ዩናይትድ ስቴትስና ሌሎች የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት የአንድነት ስሜታቸውን ለመግለጽ ሲሉ ከ150 በላይ የሚሆኑ ሩሲያውያን ዲፕሎማቶችን ከየሀገሮቻቸው አባረዋል። በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦቻቸው ዛሬ ሞስኮ ከሚገኘው የአሜሪካ ኤምባሲ ተነስተዋል። ሩሲያ ጥንድ ስለላ ያካሄዱ የነበሩ ሩሲያዊ ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው አሜሪካውያኑ ዲፕሎማቶቹ ከሩሲያ የተነሱት። ሩሲያ ዲፕሎማቶቹ ከግዛቷ እንዲወጡ የመደበችው የመጨረሻ ቀን ዛሬ ሲሆን፣ ሶስት አውቶቡሶች ከአሜሪካ ኤምባሲ ወጥተው ወደ አይሮፕላን ማረፊያ ሲያመሩ መታየታቸው ተዘግቧል። ሰርገይ ስክሪፖልና ሴት ልጃቸው ከአንድ ወር በፊት ከተመረዙ ወዲህ በምላሹ የተለያዩ ሀገሮች ዲፕሎማቶችን የማባረር እርምጃዎች ሲወስዱ ቆይተዋል። አባትና ልጅ የተመረዙት በሶቪየት ሕብረት በተሰራ በወታደራዊ ደረጃ በሚታይ የነርቭ ኤጀንት ነው ትላለች ብሪታንያ። ጥንድ ስለላ ሲያካሂዱ ቆይተው በመጨረሻ ወደ ብሪታንያ የከዱት ስክሪፖልና ልጃቸው ሳልስበሪ በተባለችው የለንደን ከተማ መናፈሻ ቦታ ላይ ተዘረው ነበር የተገኙት። የሰሜንና ደቡብ ኮሪያ መሪዎች በያዝነው ወር ተገናኝተው እንዲነጋገሩ በታቀደው መሠረት የሁለቱ ሀገሮች ባለሥልጣናት የዝግጅት ንግግር አካሂደዋል። ሁለቱ መሪዎች የሚገናኙት የሰሜን ኮሪያ የኑክሌር እንቅስቃሴ ያስከተለውን ውጥረት ለማርገብ ጥረት በተያዘበት ወቅት ነው። ስብሰባው ፓን ሙንጆም በተባለው የድንበር መንደር ላይ የተካሄደው ስለ ጸጥታ ስለ ፕሮቶኮልና ስለ ሚዲያ ሽፋን ለመነጋገር መሆኑ ታውቋል። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የደቡብ ኮሪያው ፕሬዝደንት ሙን ጆኢን እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 27 ቀን ይገናኛሉ ተብሏል። የመጨረሻ ስምምነት ላይ እስከሚደረስበት ጊዜ ድረስ የውይይቱ ይዘት ይፋ እንዳይደረግ ሁለቱም ወገኖች እንደተስማሙ የደቡብ ኮሪያው ፕሬዝደንት ጽሕፈት ቤት ገልጿል። በመጨረሻም የሜክሲኮ የፍትህ ስርዓት ወደ ሰሜን አንዳንዶቹም ወደ ዩናይትድ ስቴትስ ያመሩ የነበሩትን ብዛት ያላቸው ፍልሰተኞችን በመበተኑ ፕሬዚደንት ትራምፕ አሞግሰውታል። በደቡብ ምዕራብ ድንበር በኩል ይገቡ የነበሩት ፍልሰተኞች ብዛት እጅግ የቀነሰው አስተዳደሬ በወሰደው እርምጃ ነው ሲሉ ራሳቸውን አሞግሰዋል። የሜክሲኮ ባለሥልጣኖች የፍልሰተኞቹ ጉዞ ተበትኗል ቢሉም አንዳንድ ተሳታፊዎች እንቀጥላለን ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ የውሃ ሀብት ሚኒስትሮች የሶስትዮሽ ውይይት ዛሬ በካርቱም ተካሂዷል። በህዳሴው ግድብ ላይ የሚካሄደው ውይይት ከአምስት ወራት በፊት ያለ ስምምነት ከተቋረጠ በኋላ በዚህ መልኩ ውይይት ሲካሄድ የመጀመሪያው ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አቶ መለስ አለምን ከካርቱም በስልክ ያነጋገረው እስክንድር ፍሬው ቀጣዩን ዘገባ ልኳል። የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮች ከአምስት ወራት በፊት በካይሮ የተገናኙት የህዳሴውን ግድብ አስመልክቶ የተጽዕኖ ጥናት እያደረገ ባለው አማካሪ ድርጅት መነሻ ሪፖርት ላይ ለመወያየት ነበር የታሰበው። አልሆነም። ውይይቱ ያለ ስምምነት ተበተነ። ከዚያ በኋላ ባሉት ወራትም ይሄ ነው የሚባል መሻሻል ሳይታይ ውይይቱ ተቋርጦ ቆየ። ጥር 2010 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ መቀጠል ሌላ አጋጣሚ ፈጠረ። ከዚያ ጉባኤ ጎን ለጎን በሸራተን አዲስ ተገናኝተው የተነጋገሩት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እንሆ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቀና ገበየው እንደዚሁም የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሽ በቀለ በካርቱም ከግብጽና ከሱዳናቻዎቻቸው ጋር ሲወያዩ ውለዋል። ኢትዮጵያ ይበልጥ ሊያቀራርብ ይችላል ያለችውን ሀሳብ ለዚህ ውይይት ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከካርቱም በስልክ ገልጸዋል። በእኛ በኩል ለዚህ ውይይት የሚሆን ሊያቀራረብን የሚችል በመድረኩ ላይ ቀርቧል። ይሄ ሀሳብ ተቀባይነት ካገኘን እንደ እርምጃ ሊወሰድ ይችላል። በሀሳቡ ላይ ዝርዝር አስተያየት አሁን መስጠት ተገቢ አይሆንም ገና ያላለቀ ውይይት ከመሆኑ አንጻር። አቶ መለስ ሶስቱ ሀገራት በውጭ ጉዳይ ሚኒስትሮች፣ በውሃ ሀብት ሚኒስትሮች፣ እንደዚሁም በመሪዎች ደረጃ ሲወያዩ ቆይተዋል። እንግዲህ የህዳሴው ግድብ ከተጀመረ ሰባት አመት አስቆጥረዋል። ነገር ግን ልዩነቶች ናቸው የበለጠ ሲጎሉ እየታየ ያሉት። የተጨበጠ መስማማት ላይም አልተደረሰም ነው የሚባለው። ለምሳሌ በህዳሴው ግድብ ላይ የሚካሄደውን የተጽዕኖ ጥናት በተመለከተ ከአምስት ወራት በፊት ካይሮ ላይ የውሃ ሀብት ሚኒስትሮቹ መስማማት አቅኗቸው መበተኑ ይታወቃል። ከዛ በኋላ ተቋርጦ ከቆየም በኋላ ነው አሁን እርስዎ እንዳሉት ጥር ላይ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሶስቱ ሀገራት መሪዎች ተገናኝተው እንደገና እንዲቀጥል መመሪያ የሰጡ። እነዚህ ሁሉ ነገሮች ከግምት ሲገቡ አቶ መለስ ምን እየተጨበጠ ውጤት ተገኝቷል? እስካሁን ሲካሄድ በቆየ ውይይት በዚህ በዚህ ውይይት በዚህ በዚህ ነገር ተስማምተዋል ብሎ መናገር ይቻላል ወይ? እንግዲህ እስክንድር እንዴት መሰለህ፣ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ብቻ አይደለም። አባይ ውሃ አጠቃቀም ጋር በተያያዘ ለዘመናት የቆየ ልዩነት አለ። ግብፅና ሱዳን የፈረሙት አስራ ዘጠኝ ሃምሳ ዘጠኝ ስምምነት የቅኝ ግዛት ስምምነት ነው። ኢትዮጵያውያን የማያውቁት ያልፈረሙት፣ ሊጠየቁበትም የማይገባ ስምምነት ነው። እሱን እንደ መነሻ ይዘህ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ጋር በተያያዘ ይህ ሲካሄድ የቆየ ውይይት አለ። በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለእነሱም ጠቃሚ እንደሆነ ወስደውታል። በግብጽ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ ረሉ ያሉ የመርሆ ስምምነት ተፈርሟል። ይሄ ትልቅ እርምጃ ተደርጎ መወሰድ አለበት። ንግግር መጀመሩ በራሱ ትልቅ እርምጃ ተወስዶ ሊሞገስ የሚገባ ጉዳይ ነው። የዛሬ ሀያ ሰላሳ ዓመት እንኳን ግድብ ሰርተህ ግድቡን እንደዚህ ነው ሞላው ግድቡ ከተሞላ በኋላ እንደዚህ ነው ውሃው የሚለቀቀው ብለህ ለመነጋገር የሚታሰብም የሚታለምበትም ዘመን አልነበረም። እሱ ተለውጧል። አሁን አሁን ግድቡን በዚህ ዓመት እንምለው በዛ ዓመት ይሁኑ ውሃው እንዴት ይለቀቅ አይለቀቅ የሚል የቴክኒክ ጉዳዮች ላይ ገብተናል። ስለዚህ የሄድንበትን ርቀት በጣም ጠቃሚ ነው፣ ብዙ እርምጃ ተጉዘናል። በመንግስታቶቻችን መካከል እንደ ሶስት ሳይሆን እንደ አንድ ሀገር መስራት እንችላለን የሚል የጋራ አቋም አለ። ይህ የመሪዎች አቋም ነው። ሰሞኑን የግብፅ ፕሬዚደንት ለፌዴሬሽን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በደወሉ ጊዜም የገለጹት ይህንን ነው። በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መጠናከር ይችላል፣ ለዚህ እውንም መሆን ተባብረን እንሰራለን የሚል ይህ ትልቅ ስኬት ተደርጎ መወሰድ አለበት። በተመሳሳይ መልኩ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከፌዴሬሽን ጠቅላይ ሚኒስትር ጋር በስልክም ተገናኝተዋል። እሳቸውም እሳቸውም ጋር ያለው አቋም ይሄ ነው። ስለዚህ የሶስቱም ሀገሮች የመጨረሻው የስልጣን እርከን ላይ ያሉ ሰዎች በጋራ ለመስራት በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር በሶስቱ ሀገሮች ህዝቦች መካከል ያለው ግንኙነት ከህዳሴ ግድብ በላይ እንደሆነ መግባባት ተደርሷል። ይሄ ትልቅ ስኬት ተደርጎ ሊወሰድ ይገባል። የሶስቱ ሀገራት ሚኒስትሮች ከህዳሴው ግድብ በተጨማሪ የጋራ የመሰረተ ልማት ፈንድ በሚቋቋምበት ሁኔታ ላይ ሲወያዩ መዋላቸውንም አቶ መለስ አመልክተዋል። የዚህ ፈንድ አላማ ሶስቱን ሀገራት በመንገድ፣ በባቡር፣ በኃይል አቅርቦትና በሌሎችም ዘርፎች ማስተሳሰር መሆኑንም ነው የገለጹት። ከተጀመረ ሰባት ዓመታት ያስቆጠረውን የህዳሴውን ግድብ ግንባታ አስመልክቶ ከግብጽ ጋር ያለውን ልዩነት መፍታት ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዋና ዋና ፈተናዎች አንዱ ሊሆን እንደሚችል ተንታኞች ይናገራሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት ላይ አምደኞች ከእስር ተለቀዋል። ከእስር ከተለቀቁት መካከል ሁለቱ ጋዜጠኞች በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሥልጣን ዘመን አዲስ ለውጥ ይኖራል ብለው ተስፋ እንደሚያደርጉ ተናግረዋል። አስቸኳይ ጊዜ አዋጁ ተነስቶ ቀሪ እስረኞች ይለቀቃሉ ብለውም ተስፋ ያደርጋሉ። ጽዮን ግርማ ማምሻውን ከእስር የተለቀቁትን ሁለት ጋዜጠኞች እስክንድር ነጋና ተመስገን ደሳለኝን በተጨማሪም የቀድሞው የአንድነት አመራር አባል አቶ አንዱ ዓለም አድራጌን አነጋግራ ተከታዩን ዘገባ አጠናቅራለች። እሁድ መጋቢት 16 2010 ዓ ም በአዲስ አበባ በተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ታስረው የነበሩት 11 ሰዎች ማምሻውን ከእስር ሲለቀቁ የተወሰኑትን አግኝቼ አነጋግሬያቸው ነበር። እስክንድር ነጋ ዛሬ ከእስር ስለተፈቱበት ሁኔታ ከሚያብራራበት ይጀምራል። መጨረሻ ላይ በር ከተዘጋ በኋላ ማለትም ቆጠራ ተደርጎ ወደ እስር ቤት ከገባም በኋላ እንደገና በር ተከፍቶ እንድንወጣ ተደርጎ መንግሥት ለመልቀቅ እንደወሰነና የመታወቂያ ዋስ እንድናመጣ ተጠይቀን በመታወቂያ ዋስ ተለቀናል። ማለትም ሌሎች ሰዎች መጥቶ ተው ሰውን ወጥተናል ማለት ነው። በሌሎች ሰዎች ዋስትና ወጥታችኋል። እንግዲህ ስትታሰሩ ቀደም ብሎ ከሁለት ቀናት በፊት በራሳችን መታወቂያ እንድንለቀቅ ፎርም ሞልተን ነበረ። ያ ተሰርዞ አሁን ደግሞ ሌሎች ሰዎች ሊዋሷችሁ ይገባል ተብሎ ሌሎች ሰዎች መጥተው በመታወቂያ ዋስ ተውሰውን ዋስትና ገብተው ያስጠነቅናል። እንግዲህ ስትታሰሩ አዲስ ጠቅላይ ሚኒስትር አልነበረም። ስትፈቱ ኢትዮጵያን አዲስ ጠቅላይ ሚኒስትር ይዟት ያገኛችሁት። አዲስ ጠቅላይ ሚኒስትር በኋላ ምን ተስፋ ታደርጋለህ? ሁለት ነገር ተስፋ የማደርገው፣ ግን ይሄ እኔ ተስፋ ብቻ እንዳልሆነ አውቃለሁ። የመላው ኢትዮጵያ ሕዝብ ተስፋ ነው። ከመላው ኢትዮጵያ ሕዝብ አልፎ የመላው የዓለም አቀፉ ማህበረሰቡን ተስፋ ነው። ይኸውም በመጀመሪያ ከጠቅላይ ሚኒስትሩ የሚጠበቀው የአስቸኳይ ጊዜ አዋጅን ማንሳት ነው። ያንን አንስተው በአስቸኳይ ጊዜ አዋጁ ሳቢያ የታሰሩ ከአንድ ሺህ በላይ እስረኞች አሉ። እነሱ ያለምንም ቅድመ ሁኔታ እንዲለቀቁ ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ሁሉን አቀፍ ይሆናል ማለትም በህጋዊ መንገድ የሚንቀሳቀሱ ሲሆን ድርጅቶች ሆነ በሽብርተኛ የተፈረጁትን ድርጅቶች የሚያካትት ብሔራዊ የድርድር ጉባኤ እንዲጠሩ ነው። በጣም አመሰግናለሁ እስክንድር ነጋ። እንግዲህ መጪው የፋሲካ በዓል ነው ና መልካም በዓል እንላለን። እንደው ሌላ አጠገብህ ያለ ሰው ባናግር ደስ ይለኛል። ና ምናልባት አጠገብህ ሌላ ሰው ካለ እንዳነጋገር ከተፈቱት ውስጥ እሺ፣ ጎጎኔ ተመስገን ደስ ያለኛለ ለሱ ከመሰሴ በፊት ግን ለመላው ህዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ፣ ለመላው ኢትዮጵያ ህዝብ ምስጋና ማቅረብ ፈልጋለሁ። ለሙያ ጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ድጋፋቸው ላልተለዩን ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን እኛም። ሄሎ ተመስገን እንደምናለ? ሰላም፣ ሰላም። ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለእስክንድር ነጋ አንድ ጥያቄ እያቀረብኩለት ነበረ። ለአንተም ተመሳሳዩን ላቀርብልህ። ከእስር አፈታታችሁን ሂደት እሱ ስለነገረን ወደ እሱ አልመለስም። ስትታሰሩ አገሪቱ በሌላ ጠቅላይ ሚኒስትር እጅ ነበረች። አሁን ስትፈቱ አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ መክፈቻ ንግግር አድርገዋል ስልጣናቸውን ሲረከቡና፣ በአንተ በኩል ምን ተስፋ አለህ? በአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ? ሁለት ነገሮችን ነው የማነሳው። የመጀመሪያው ሱከ ጊዜ አዋጁ ላልተፈለገ ተግባር የዋለ ስለሆነ ምንም ነገር ባልነበረበት በቀል የሚመስል ተግባር የዋለ ስለሆነ እሱ ላይ ቀዳሚ እርምጃ ወስዶ ያነሳል ብለን ተስፋ እናደርጋለን። ሁለተኛው ግን እንግዲህ አዲሱ ጠቅላይ ሚኒስትር ባለፉት ሀያ ሰባት ዓመታት አብዮታዊን ግንባር ከመሩት የተለዩ ናቸው ብለን ተስፋ እናደርጋለን። የህግ የበላይነትና ዲሞክራሲያዊ ስርአትን ሊያሰፍኑ ይችላሉ፣ ሊያዋልዱ ይችላሉ ብለን እናስባለን። እኔ ግን ያው ድብልቅልቅ ባለ ስሜት ውስጥ ነው። ምክንያቱም ሰውየው በቀጥታ የገቡት የሰለቸውና አስቸጋሪ በሆነው ወደ ኢህአዴግ መዋቅር ውስጥ እንዴት ሆነው ሊቀይሩት እንደሚችሉ ባላቅም ይሞክራሉ ብለን ተስፋ እናደርጋለን። ይህን ሙከራ የሚያደርጉ ከሆነ ደግሞ ሁላችንም ጨምሮ የኢትዮጵያ ህዝቡ ከጎናቸው ቆሞ የህግ የበላይነት የተከበረባትና ዲሞክራሲያዊ ስርአት የሰፈነባትን ሀገር አብረን እናዋልዳለን ብለን ተስፋ እናደርጋለን በሌላ በኩልም ዛሬ ከእስር የተፈታውን አቶ አንዱ አለም አራጌና አግኝቼ አነጋግሬዋለሁ። አቶ አንዱ አለም እንግዲህ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ በመሳተፍ ትታወቃለህ። በተደጋጋሚ ለእስር ከተዳረጉ ሰዎችም አንዱ ነ የአሁነኛው እስር ለጥቂት ቀናት ቢሆንም ከእስር ከተለቀቃችሁ ከጥቂት ጊዜ በኋላ ነው እንደገና የታሰራችሁትና፣ ምን ስሜት ሰጠህ? የተለየ ስሜት ሰጥቶሃል? አዎ እንግዲህ በመንፈታታችን ደስ ብሎኝ ነበር። መልሼ እንዳዝን ያደረገኝ ወንድሞቻችን፣ አሳሪዎቻችን የይቅርታ የእርቅ መንፈስ አሁንም በውስጣቸው እንደሌለና የማንበርከክና መንበርከክ አባዜ አሁንም እንዳለቀቃቸው እኛም ደግሞ ሕዝብ በሰጠን ፍቅርና ከበሬታ እንዳልተደሰቱ እና አሁንም በማስፈራራት በማሰር ለውጥ እናመጣለን ብለው እንደሚያምኑ ግልጽ ያደረገልኝ አጋጣሚ ነበር። እንግዲህ ከእስር ስትለቀቁ ደግሞ ኢህአዴግ አዲስ ጠቅላይ ሚኒስትር መርጧል። ከእሳቸው የምትጠብቀው አዲስ ለውጥ ይኖራል። እንግዲህ ሰውየው ቀና ንግግር እንዳደረጉ ሰምቻለሁ። የቀና አስተሳሰብ ባለቤት ናቸው የሚባልም ነገር በሩቁ ሰማ ነበር። ኢህአዴግ ውስጥ እሳቸውን ጨምሮ ሌሎችም ቀና አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ። ነገር ግን በዋናነት አገዛዙን የሚዘውሩት ሰዎች ደግሞ የቀና አስተሳሰብ ባለቤቶች ናቸው እያላምን። ስለዚህ አሁን የእነሱ ቀና መሆን በራሱ ለውጥ ለማምጣት እያስቸገራቸው ይሆናል። የቀድሞው ጠቅላይ ሚኒስትር አቶ መለስ አፈሩ ይቅለላቸውና በአንድ ወቅት እንደተናገሩት ለመርሳ ገበሬዎች የደርግን አገዛዝ ብናሸንፍም የደርግን ቢሮክራሲ አልጣልንም። ስለዚህ እናንተ ከታች እኛ ከላይ ሆነን መታገል አለበት ነገር ነበር። ስለዚህ አሁን አዲሱንም ጠቅላይ ሚኒስትር ተመሳሳይ ችግር እንደሚገጥማቸው፣ የአገዛዙ መዋቅር ለለውጥ እንደሚያስቸግራቸው እና የሕዝብን ጥያቄ እንዳይመልሱ እንቅፋት እንደሚሆንባቸው ጠንካራ ግምት አለኝ። ነገር ግን ተስፋ አለኝ ተስፋ አለኝ አበክረው እንደሚታገሉ ተስፋ አለኝ። በእኔ በግሌ ለእንዲህ አይነት ቀና አስተሳሰብ ቀና ሀሳብ አለኝ። ካልሆነ ግን እነሱም ይታገላሉ፣ እኛም መታገላችንም ከመቸውን ጊዜ የበለጠ አበክረን እንቀጥል። በእለቱ ተይዘው ታስረው ከነበሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታውን ና የድነቃቸው አዲስ ጋዜጠኞች ና የኢንተርኔት አምደኞች ሲሆኑ ከነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱ አለማራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌታውን፣ ስንታየው ቸኮል ና ተፈራ ተስፋይም እንዲሁ በተለያየ ጊዜ ታስረው የተለቀቁ ነበሩ። እስክንድር ነጋ ከመታሰራቸው አንድ ቀን አስቀድሞ በኮማንድ ፖስቱ ትዕዛዝ በባህር ዳር ከተማ ታስረው የነበሩት አስራ ዘጠኝ የዩኒቨርሲቲ መምህራን ና የአማራ ክልል ጋዜጠኞች በትላንትናው ዕለት መፈታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን። ግዙፍ ማህበራዊ መገናኛ ፌስቡክ በመረጃ አያያዝና የግል ገመና መረጃዎችን ጥበቃ አስመልክቶ ከፍተኛ ፈተናዎችን እየተጋፈጠ ነው። የፌስቡክ መስራችና ዋና ስራ አስፈጻሚ ማርክ ዙከርበርግ በሁኔታው ላይ በአካል ቀርቦ ማብራሪያ እንዲሰጥ የዩናይትድ ስቴትስና የአውሮፓ ምክር ቤቶች በተደጋጋሚ ጠይቀዋል። ዙከርበርግ በዩናይትድ ስቴትስ ተወካዮች ምክር ቤት በመጪው ረቡዕ የኤነርጂና የንግድ ኮሚቴ ፊት በአካል ተገኝቶ ቃሉን ይሰጣል። ሪፖርተሮቻችን ሚሸል ኩን ማህበራዊ መገናኛ ብዙሀን የግል ገመና መረጃ አጠባበቅ ላይ ያላቸውን ተጽዕኖ አስመልክቶ ያጠናቀረችው ዘገባ አለ። መስታወት አረጋው ታቀርበዋለች። ፌስቡክ በዓለማችን ለሁለት ቢሊዮን ሰዎች የመገናኛ መንገድ ሆኗል። የማህበራዊ መገናኛ ብዙሃንን የሚለውጡ በርካታ ተጽዕኖችም የዛኑ ያህል ጨምረዋል። በቅርቡ ፌስቡክ የተጠቃሚዎቹን የግል መረጃ አጠባበቅ በተመለከተ ሕጋዊ ቁጥጥር እንዲካሄድበት አድርጎታል። የፌስቡክ ባለቤትና መስራች ማርክ ዛከርበርግ በዋሽንግተን ተገኝተው የተጠቃሚዎች መረጃ አጠባበቅን በተመለከተ ለሚቀርብላቸው ጥያቄ ምላሻቸውን መስጠት ይኖርባቸዋል። እስከዛው ድረስ ግን አንዳንድ ተጠቃሚዎች ድርጅቶቻቸውን በፌስቡክ ገጽ ላይ ማስተዋወቅ አቁመዋል። So Mozilla, we pulled our we paused our advertising from Facebook last week, and that we ካለፈው ሳምንት ጀምሮ ድርጅታችንን በፌስቡክ ማስተዋወቃችንን አቁመናል። በመጠኑም ቢሆን ከተጠቃሚው የሚመጣውን ምላሽና በፍላጎታቸው የሚያደርጉትን ምርጫ ለማየት እንፈልጋለን። እንዲህ ያለው እርምጃችን ምን ያህል ጉዳዩ አሳሳቢ እንደሆነና ለውጥ በእጅጉ መፈለጋችንን ለማሳየት ነው። ዳንኤል ዲክሰን የሞዚላ የኢንተርኔት አገልግሎት መፈለጊያ ፈጣሪና ዋና ስራ አስኪያጅ ናቸው። ድርጅታቸው የፌስቡክ ድረገጽ የግለሰቦችን መረጃ አጠባበቅን በተመለከተ ቀጥተኛና ግልጽ አሰራር እንዲኖረው ይሻሉ። ይህንን የምንመለከቱበት ቀላሉ መንገድ ጥረትም የምናደርገው በድንገት በየጊዜው የሚመጣ የአጠቃቀም ሕግ ለውጥን በተመለከተ ነው። ለተጠቃሚዎች አስደንጋጭ መሆን የለበትም። ሕግ ካስቀመጥክ ደግሞ በግልጽና በቀጥታ መናገር ያስፈልጋል። እኛ ለማድረግ የምናስበው ሁሉም ነገር በትክክለኛው መንገድ እንዲጓዝ ነው። የፌስቡክ ሀያሴዎች በሌሎች ማህበራዊ መገናኛ ብዙኃን መጠቀሙ እንዳለ ሆኖ ፌስቡክን ከነ ጭራሹ አለመጠቀም የሚል አቋም የያዙ ውይይቶች በማካሄድ ላይ ይገኛሉ። ጄኒ ጌብሃርት ኤሌክትሮኒክ ፍሮንተር ከተባለ ድርጅት ፌስቡክ በተለያዩ ምክንያቶች ቅሬታ ቢደርስበትም ችግሩ ግን የፌስቡክ ብቻ አይደለም። ችግሩ በንግድ ማስታወቂያዎች ላይ የተመሰረቱ ድረገጾችም ጭምር ነው። እኛ ጥብቅ ቁጥጥር የሚደረግበትና የግለሰቦችን መረጃ ለሌሎች አሳልፎ የማይሰጥ አሰራር ነው ያለን። ከጥብቅ ሕግ አንጻር የሲሊከን ቫሊ አሰራር አዳዲስና አነስተኛ ፈጠራ ላይ ለሚሰሩ ወጣቶች ቀላሉን መንገድ እንዳይጓዙ አድርጓቸዋል። ፌስቡክ ግዙፍና በሚሊዮን የሚቆጠሩ ሰዎች መጠቀሚያ ከመሆኑ የተነሳ ከፍተኛ ትኩረትን ይሻል። ጄኒ ጌብሃርት ኤሌክትሮኒክ ፍሮንተር ከተባለ ድርጅት ፌስቡክ በዋነኛነት የእኛን አይነት የመረጃ ቋት በመጠቀም ከገንዘብ ጋር የተያያዙ መረጃዎችን በተመለከተ ጥንካሬውና አሰራሩን በጥልቀት መመርመር ይኖርበታል። እናም ከገንዘብ ጋር የተያያዙ ምርመራዎችን ከፌስቡክ ጋር ሳይሆን ከተጠቃሚዎች ጋር ማድረግ እንፈልጋለን። ሳን ፍራንሲስኮ በሚገኘው ሲልከን ቫሊ ውስጥ ከተለያዩ ሀገራት የሚመጡና የሚሳተፉ ስራ ፈጣሪዎችም የማህበራዊ መገናኛ ብዙሀን ድረገጾች የሚጠኑበት ጊዜ እንደሆነ ይናገራሉ። ይህ እኮ ለፌስቡክ የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ እድገታቸውን ፈጣን እንዲሆንና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው። ድርጅቱ በራሱ ለሚያስቀምጣቸው ሕጎችም ሆነ በሌሎች ሕግ አውጪዎች ለሚደነገግበት አዲስ ሕግ የፌስቡክ የወደፊት አሰራር ከፍተኛ አጣብቂኝ ይጠብቀዋል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አድማጮች አሁን ሰዓቱ 3 ሰዓት ከ28 ደቂቃ ሆኗል። የተከበራቸው አድማጮች አሁን ወደ ሁለተኛው አጋማሽ ቅንብሮች እናልፋለን። ዶክተር አብይ አህመድ አዲሱ የኢትዮጵያ ጠቅላይ ሚኒስትር ሆነው መመረጣቸውን አስመልክቶ ከተለያዩ ምሁራን ተንታኞችና የተቃዋሚ ፓርቲ መሪዎች የተሰጡ አስተያየቶችና ቃለ ምልልሶችን እናስቀድማለን። የፕሮግራሙ አዘጋጅ ሰለሞን ክፍሌ በመጀመሪያ ወደ ጀርመን ደውሎ ያነጋገራቸው የኦሮሞ ዲሞክራሲያዊ ግንባር መሪ ዶክተር ዲማ ነጋዋን ነው። በቅድሚያ የዶክተር አብይ አህመድ አሊን በጠቅላይ ሚኒስትርነት መሰየም እንዴት አገኙት? ጥሩ ሆኖ ነው ያገኘሁት። እኔም በመጠኑም ቢሆን ደስ ብሎኛል። የተለያዩ አስተያየቶች ተደምጠዋል። ጠቅላይ ሚኒስትሩ በፓርላማ ከትላንት በስቲያ ሰኞ ንግግር ካደረጉ በኋላ በተለይ የኢትዮጵያን አንድነት በተመለከተ ግን በሰጡት አስተያየት ላይ ደስተኛ ያልሆኑ ወገኖች አሉ። የእርስዎ አስተያየት ምንድን ነው ዶክተር አብይ ጠቅላይ ሚኒስትር የሆኑት ከከዚህ በፊቱ በተለየ መልኩ የመላው የኢትዮጵያ ሕዝብ ጠቅላይ ሚኒስትር መሆናቸውንና ለሁሉም ኃላፊነት እንዳለባቸው የገለጹበት ንግግር ነው ብዬ ነው የምወስደው። ስለዚህ የአገሪቱ ኃላፊነት እንደተቀበለ ሰው አንድነትን የሚያጠናክር የሕዝቦችን ህብረት የሚያስተሳስራቸው ነገሮች ላይ ማተኮራቸው እኔ ተገቢ ይመስለኛል። ትክክልም ነው። ከኃላፊነታቸውም የሚጠበቅ ነው ብዬ ነው ማም ነው። ሰላምን በተመለከተም ሲናገሩ ከኤርትራ ጋር ለመስራት ዝግጁነታቸውን ገልጸዋል። ከሌሎች ተጎራባች ሀገሮችም ጋር እንዲሁ። እርስዎ ይህንን እንዴት ይመለከቱታል? የሀገር ውስጥንም ከሀገር ውጭ ያለውን ችግር በሙሉ በመመካከርና በንግግር ለመፍታት የፖለቲካ ችግር በኃይል መፍታትን መሞከር አስቸጋሪና አጥፊ መሆኑን የተገነዘቡት ይመስለኛል። ከኤርትራም ጋር ለረጅም ጊዜ የቆየውን አለመግባባት ይት ለመፍታት ዝግጁ መሆናቸው ጥሩ ጅማረው ይመስለኛል። ለዳያስፖራው ያቀረቡት ጥሪም በብዙዎች ዘንድ በጎ አስተያየት ተችሮታል። እስቲ በዚህም ላይ የእርስዎን ልስማ። እንግዲህ ባለፉት ሰላሳ አርባ አመታት ውስጥ በብዛት የኢትዮጵያ ሕዝብ እየተሰደደ በዓለም አካባቢ ተበትኖ ይገኛል። ሶስት ሚሊዮን ይሆናል ተብሎ ነው የሚገመተው። ማንኛውም ኢትዮጵያዊ ውጭም ያለው ጭምር በሀገሩ ጉዳይ ላይ ያገባኛል የሚል አስተሳሰባለሁ። በእርግጥ ያገባዋል፣ መብቱም ነው፣ ግዴታም ደግሞ አለበት። አብዛኛው ወደ ውጭ የተሰደደው ሰው ድሃው ገበሬ ከፍሎ አስተምሮት ለአገሩን ያገለግላል ብሎ በሚጠበቅበት ጊዜ በተለይም፣ በፖለቲካ ችግር እንደዚሁም በኢኮኖሚም ካገር የተሰደደ ነው። አብዛኛው በተለይ በምዕራብ ሀገሮች የሚገኘው የተማረ ሰው ነው። ይህ የተማረ ሰው ለሀገሩ ማበገልገል ነበረበት። ስለዚህ መወደ ሀገሩ ተመልሶ ኢትዮጵያን እንዲያገለግል እና ካለችበት አዘቅት ውስጥ በማውጣት በሚደረገው ትግል ውስጥ የበኩሉን አስተዋጽኦ እንዲያደርግ ኢትዮጵያን እንዲያሳድግ ጠቅላይ ሚኒስትሩ ያቀረቡት ጥሪ እኔ ትክክለኛ ይመስለኛል። ይሄ ውጭ ያለውም ኢትዮጵያዊ አመቺ ሁኔታ ከተፈጠረለት ይሄን ጥሪ ተቀብሎ ኢትዮጵያ ሀገራችንን በመገንባት ውስጥ በሚደረገው እንቅስቃሴ እንዲሳተፍ እፈልጋለሁ። እኔም በበኩሌ ዶክተር ዲማነጎ እርሶ አንድ በውጭ የሚንቀሳቀስ የፖለቲካ ተቃዋሚ ድርጅት ይመራሉ፣ የኦሮሞ ዴሞክራሲያዊ ግንባርን ማለት ነው እና ለጠቅላይ ሚኒስትር አብይ አህመድ ጥሪ የእርሶ ምላሽ ምንድን ነው? የኦሮሞ ዴሞክራሲያዊ ግንባር ከዚህ በፊትም ለቀድሞው ጠቅላይ ሚኒስትርም ደብዳቤ ጽፈን በሀገር ውስጥ በሰላማዊ መንገድ ለመንቀሳቀስ እና በተለይም በስርዓቱ እና በኦሮሞ ሕዝብ መካከል ያለውን እንቅራኔ በሰላማዊ መንገድ በንግግር በድርድር የሚፈታበትን ሁኔታ በበኩላችን አስተዋጽኦ ለማድረግ ፍላጎቱ ነበረን። በተለያዩ ደረጃ የሚገኙ የመንግስት ባለስልጣናትንም አነጋግረን ነበር። እስካሁን አልተቻለም። እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ያቀረቡትን ጥሪ በደስታ ነው የምንቀበለው። ከዚህ በፊትም እሳቸው ሊቀመንበር የሆኑበት የኦሮሞ ዲሞክራሲያዊ ድርጅት ያቀረበው ጥሪ ነበር። ለዛም ተገቢውን መልስ በጊዜው ሰጥተናል። የእኛ ፍላጎት ወደ ሀገራችን ተመልሰን ሀገራችን ፖለቲካ ውስጥ በሰላማዊ መንገድ ለመሳተፍና የፖለቲካ ምህዳሩን ለማስፋት የበኩላችንን አስተዋጽኦ ለማረግ ዝግጁ ነን። እርግጥ እርሶም ቀደም ሲል ገልጸውታል። አዲሱ ጠቅላይ ሚኒስትር የአማራውም የኦሮሞውም ሕዝብ ድጋፍ እንዳላቸው የደቡብም የተወሰኑ የፓርላማ ተወካዮች የኢህአዴግ ሊቀመንበር እንዲሆኑ ብሎም የጠቅላይ ሚኒስትርነቱን ስልጣን እንዲይዙ ድምፃቸውን ሰጥተዋቸዋል። የዓለም አቀፍ ሕብረተሰብንም ድጋፍ አግኝተዋል። ዩናይትድ ስቴትስ፣ የአፍሪካ ሕብረት፣ የአውሮፓ ሕብረት ይጠቀሳሉ እና በከትላንት በስቲያ ሰኘው ንግግራቸው ላይ ያነሷቸውን ነጥቦች በሙሉ በፖሊሲ ደረጃ ቀርጸው ማስፈጸም ይችላሉ የሚል እምነት አለው። ትርሶ ዶክተር ዲማ፣ እኔ እስከማስታውሰው ድረስ አሁን እኔ ሶስት ስርዓቶች ውስጥ አልፌያለሁ በነዚህ ስርዓቶች ውስጥ ከመጡ መሪዎች ዶክተር አብይን ያክል ከፍተኛ የህዝብ ድጋፍና እና የዓለም አቀፍ ህብረተሰብም ድጋፍ ያገኘ መሪ እስካሁን አላየውም እና ይሄ ለሳቸው ትልቅ ጉልበት ሊሆናቸው ይገባል ብዬ ነው ማስበው። ሆኖም ድምፅ የነፈጓቸው ሰዎች አሉ። እነዚህ ምንም እንኳን በቁጥር አነስተኛ ቢሆኑ ተቋማት ላይ ከፍተኛ ተጽዕኖ ሊያደርጉ የሚችሉ ሰዎች በመሆናቸው እንቅፋት ሊፈጥሩባቸው ይችላሉ ብዬ ነው የማስበው። ይህንን እንቅፋት ደግሞ በህዝብ ድጋፍ እና እንግዲህ እሳቸውም ባላቸው የፖለቲካ አመራር ብቃት ይወጡታል ብዬ ነው ተስፋ የማደርገው። እንደምናውቀው የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም አምስት አመት ስልጣን ላይ በቆዩበት ጊዜ ውስጥ ያሰቡትን ለመስራት ባለመቻላቸው ነው መጨረሻ ላይ ስልጣን ወደ መልቀቅም ያደረሳቸው ይሄው ይመስለኛል። በተለይም ባለፉት ሶስት አመታት ውስጥ በሀገሪቱ በደረሰው የፖለቲካ ቀውስ ምክንያት አንዳንዶቹን ያሰቧቸውን ማስፈጸም አለመቻላቸው ለዚህ እንዳበቃቸው ይገመታል። እኚህ አዲሱ ጠቅላይ ሚኒስትር ከፍተኛ የህዝብ ተስፋም የተጣለባቸው እንደመሆናቸው የሚደረግባቸውን ተጽዕኖ ሊቋቋሙ ይችላሉ ብዬ ነው የምገምት በዚህም ህዝቡም ከኋላቸው ሊቆም ይገባል። ሁሉም ይህንን ያየዋል። እንቅፋት ከየት አቅጣጫ ነው የሚመጣው? ሪፎርም የማይፈልጉ ሰዎች ምን አይነቶች ናቸው? ሪፎርምስ ከተደረጉ ጥቅማቸው የሚነካባቸው ሊኖሩ ስለሚችሉ እነዚህ እንግዲህ በቀላሉ ከጨዋታው ሜዳ ይወጣሉ ብዬ አልገምትም። ትግል ነው ያው፣ ከዚህ በፊት እስከዚህም ደረጃ ለመድረስ የተቻለው በህዝብ ትግል ነው። ህዝቡ ትግል የሚፈልገውን ለውጥ እስካላገኘ ድረስ፣ መብቱን እስካልተጎናጸፈ ድረስ ይቀጥላል። እንግዲህ በዚህ በመበረታታት አንዳንዶቹን በንግግራቸው ውስጥ የጠቀሷቸውን መሻሻሎች በስራ ላይ ለመዋል እቅድ አውጥተው በተግባር ያውሉታል ብዬ ተስፋ አረጋለሁ። ዶክተር ዲማነጎን አመሰግናለሁ። አድማጮች የዶክተር አብይ አህመድን በጠቅላይ ሚኒስትርነት መሰየም እና ለህዝብ ባደረጉት ንግግር ላይ አስተያየት ከሰጡ መካከል ፕሮፌሰር ኮንቴ ሙሳም ይገኙበታል። ፕሮፌሰር ኮንቴ የአፋር ህዝብ ፓርቲ ሊቀመንበርና የኢትዮጵያ ብሔራዊ ንቅናቄ መስራች አባል ናቸው። ወደ ስዊድን ደውዬላቸው ነበር። በአጠቃላይ የዶክተር አብይ ንግግር በጣም ልብ የሚነካ እና ስብእናን የተከናነበ ሆኖ አግኝቼዋለሁ። በተለይ ስለ ኢትዮጵያዊነት፣ አንድነት፣ አብሮ የመኖርን ሁኔታ አስመልክተው ያነሱ ከዚህ በፊት ሲደረጉ ከነበሩ ዲስኩሮች ለየት ያለ ነው። ለምሳሌ እንደው ለመጥቀስ የአክሱም ሀውልት ለወላይታው ምን ነው? ጋምቤላና አፋሩ ምናቸው? በሃይማኖትም በባህላቸውም በመልካቸውም አይገናኙም። አማራና ኦሮሞ እሳትና ጭድ ናቸው የሚሉትን ከዛ አካባቢ ይሰሙ ከነበሩ ንግግሮች ያለፈና ብሔራዊ መተሳሰርን ብሔራዊ መተሳሰብንና ሰላም ደግሞ የሁላችንም መሆኑን ያረጋግጡበትና ራዕይ የያዙ ግለሰብ እና በተለይ ደግሞ ግል ሕይወታቸው የተናገሩት የሁሉንም ልብ የነካ ሆኖ አግኝቸዋል። በተለይ ለኤርትራ መንግስት ያቀረቡት የሰላም ጥሪ የአፋር ሕዝብ እንዴት ነው የሚመለከተው? ኤርትራና በኢትዮጵያ መካከል በፈረንጆቹ ከአስራ ዘጠኝ ዘጠና ስምንት እስከ ሁለት ሺ የተካሄደው ጦርነት ኦፊሲላዊ ቢቆምም በህዝቡ ኑሮ ላይ ያለው ጦርነት እስካሁን አልቆምም። ምክንያቱም ይህ ጥሪ በጣም ወሳኝ ነው ብዬ ነው ማምነው። ምክንያቱም ዲሞክራሲያዊ የሆነች ኢትዮጵያ ለአፍሪካ ቀንድ መረጋጋት ዋነኛዋ ትሆናለች ብሎ ነው የአፋር ህዝብ የሚያምኑ አፋሮች በኤርትራ በጅቡቲ እና በኢትዮጵያ ውስጥ የሚኖሩ እና በመሀከላቸው ሌላ ወሰነ የሌላቸው ህዝቦች ናቸው በአጠቃላይ ይሄ ጦርነቱ ከተጀመረ ጀምሮ የነበረው የህዝቡ የኑሮ ሰንሰለቱ ተቋርጣል በተለይ አሁን በጠረፍና በመሀከል ያለው የሀብትና የስልጣን ድልድል አለመኖር አፋርንም በጣም ጎድቶታል። ለምሳሌ በጠቅሰልህ ከአዲስ አበባ እስከ ቡሬ ድረስ አምስት መቶ ስልሳ ኪሎ ሜትር ነው ከቡሬ አሰብ ስልሳ ኪሎ ሜትር ነው እና በአጠቃላይ ጠረፍ አካባቢ ድንበር አካባቢ የሰፈረው ህዝብ የህይወት መሰረቱና መሰላሉ ተቋርጧል። ስለዚህ የአፋር ህዝብ በዛ አካባቢ ለሰላም ድልድይ መሆን የሚችል ህዝብ ስለሆነ በተለይ የኤርትራና የኢትዮጵያ ሰላም ለህዝቡ በጣም በጣም አስፈላጊ ከሆኑ መሰረታዊ ጉዳዮች አንዱ ነው። የጅቡቲና የኤርትራ ቅራኔ ብናይ ከኢትዮጵያ ጋር የተያዘ በተለይ በዚህ በሶስቱ ሀገራት መካከል ያለው ሰላም ለአርብቶ አደሩ እና በየጊዜው ከቦታ ቦታ ለሚንቀሳቀሰው ማህበረሰብ የገበያ ልውውጥ ቢሆንም የኢኮኖሚ እድገትንም ቢሆን በጣም መሰረታዊ ጥያቄ ነው ለአፋር ህዝብ። እና ከዚህ በፊት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ አስመራ ድረስ ለመሄድ ዝግጁ ነኝ ብለው ነበር። ያ ሳይሆን ቀረ። አሁንም ደግሞ ዶክተር አብይ ያሉትን ጥያቄዎች በሰላማዊ መንገድ ለመፍታት የተናገሩትን ተግባራዊ እንደሚያደርጉ ነው ተስፋ የምናደርገው። እንግዶችን አመሰግናለሁ። የሌሎችንም አስተያየት በቀጣይ ዝግጅቶች ለማቅረብ እንሞክራለን። በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መሾም እና ባደረጉት ንግግር ላይ ከአዲስ አበባ እና ከመቀለ ዘጋቢዎቻችን ከህዝብ አስተያየቶች ሰብስበው ልከውልናል። በመጀመሪያ መለስካቸው አምሃ ከአዲስ አበባ የላክልንን እነስማ በተለምዶ አዲስ አበባ አራት ኪሎ ተብሎ በሚጠራው አካባቢ አንድ ካፌ ስገባ አይኔን ወደ ሳቡኝ ሁለት ወጣቶች አመራው ላናግራቸው ስላቸውም ሙሉ ፈቃደኛ ሆነው ስማቸውንና የተሰማሩበትንም ሥራ ሳይቀር ነገሩኝ። አሞን አበበ እባላለሁ አለኝ። በአዲስ አበባ ዩኒቨርሲቲ በፍልስፍና ትምህርት ለዶክትሬት ዲግሪው እየሠራ ነው። የጠቅላይ ሚኒስትሩ ንግግር እንዴት ያለ ስሜት አሳደረብን? አልኩት። በጣም አብዛኛው የተናገሩት ነገር እስከዛሬ ከባለስልጣኖች ያለመድ ነውና እና ሰምተን የማናቀው አነጋገር ነውና የተናገሩት ንግግር ውስጥ ጭንቅላትንም ልብንም የሚያሳዩ አረፍተ ነገሮች አሉበት እና ጭንቅላትን ስል ምንድን ነው አገሪቷን ወደ አንድ ለማምጣትና ሕዝቡን ለማስተሳሰር ውጭ ላሉ ኢትዮጵያን ያደረጉት ጥሪ እጅግ በጣም የሚያስደንቅ ነው። ይህ ብሔራዊ እርቅ እየተባለ ለብዙ ጊዜ ሲወራ የነበረው ነገር በእሳቸው አፍ እንደ በቃል በቀጥታ ባይገለጽም፣ ግን በተዘዋዋሪ እንደተገለጸ ነው የሚሰማኝ እና ከዛ ባሻገር ደግሞ እስከዛሬ በአብዛኛው ባለስልጣኖቻችንን እንደ ባለስልጣን እንጂ እንደሰው ሰው እንዳናያቸው የሚያደርጉ ንግግሮች ነበሩ እና እሳቸው የእናታቸውን የጠቀሱልን ተሞክሮ እሳቸው የነበራቸውን ነገርና አለካ እነሱም እንደዚህ እንደሰው ሰው የእናት ፍቅር ያውቃሉ እንድንልና አገሪቷን በእናት ብዙ ጊዜ መመሰል ነገር አለ ኢትዮጵያ ውስጥ፣ እና ከዛ ጋር አያይዘን እንድናይ አስችለውናል። እና በጣም የተለየ ንግግር ነው። አሁን ኢትዮጵያ ውስጥ ላለው ተስፋ ለቆረጠ በጣም ጨለማ የሆነ የኢትዮጵያ ወደፊቷ ጨለም ብሎ ለሚታየው ማህበረሰብ ትልቅ ብርሃን የሚፈነጥ ንግግር ነው ያደረጉት። በኢትዮጵያዊነቴ በእጅጉ የተደሰትኩበት ዕለት ነበር ያለኝ ደግሞ በዚሁ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ነኝ ያለኝ ብንያም መኮንን ነው። ንግግሩ ትልቅ ዋጋ አለው ይላል። ኢትዮጵያን በአዲስ ራዕይ ለማየት የሚያስችል ነው ብዬ አስባለሁ እና ይህንን አስተሳሰብ በቀለለ መንገድ፣ ቤተሰባዊ በሚያስመስል መልኩ እኔ ጠቅላይ ሚኒስተር ነው የሚያወረው ብዬ ለማሰቡላ በጣም ከብዶኛል። ምክንያቱም ዲሞክራት በሚባሉ ሀገሮች ለምደናቸው ነበር። እንደዚህ አይነት አስተሳሰቦች ባደጉ ሀገሮች ለምደናቸው ነበር። እንደ ኢትዮጵያ ባሉ ሀገሮች ግን ለግል እንደሚያወራ ጉዳታችንን ፊል ያደረገ ነገር እስከሚመስል ነው የቀረበው። በዚህ አንጻር የተናገሩት ንግግር ወጣቱን የሚያስነሳ፣ ህዝቡን የሚያስነሳ፣ አብሮ የሚያሰራ ነው ብዬ አስባለሁ እና በዚህም አጋጣሚ ምናልባት ሁላችንም የእሳቸውን ንግግር እንደ ንግግር ብቻ ሳይሆን የወደፊቷን ኢትዮጵያ በሚቀር ጽራ ያይተ ነው መነሳት ያለብን ይመስለኛል። እኔ እንደዚ አይነው መንፈስ ነው የተሰማኝ እና ከዛ አንጻር የትናንትናው ቀን በጣም በጣም እድለኛ የሆንበት ቀን ነው ብዬ አስባለሁ። እንደ ኢትዮጵያ የሳስበው ማለት ነው። ጠቅላይ ሚኒስትሩ ኢትዮጵያዊነትን የገለጹበትን መንገድ ደግሞ የተረጎመው እንደዚህ ነበረ። የመጀመሪያው ነገር ሀገሩን ለሚወድ ሰው ኢትዮጵያዊነት የተገለጸበት መንገድ በጣም በጣም ደስ ይላል። ምክንያቱም የብሔር ብሔረሰብ የህዝብ ሀገር ነው የምትባለው እና ኢህአዴግ ከሚከተለው አስተሳሰብ አንጻር ስናያቸው ለባለፉት አመታት ለተወሰኑ አመታት የብሔር ፖለቲካ በጣም ጮዋል። አዎ ከመግነንም አልፎ ሰዎች እስከሚለያዩ ድረስ እስከሚገዳደሉ ድረስ ላደርሰንበት ነበረ እና ኢትዮጵያዊነት ትልቁ ኢሜጃችን መሆኑን የገለጹበት መንገድ ከደማችን የተሳሰረ መሆኑን ሲያስረዱ ጦርነት ሄጄ ከጦርነት ጋር ሲተሳሰር በትምህርቶች እናያቸዋለን። አድዋ ጦርነት ምን እንደሆነ እናውቃለን። ማይጨው ምን እንደሆነ፣ መተማ ምን እንደሆነ፣ እያንዳንዱ ኢትዮጵያዊ ለሀገሩ የከፈለውን ዋጋ እዛ ውስጥ ኢትዮጵያ እንዳለች እንረዳለን። እዛ ውስጥ የኢትዮጵያ ሕዝብ እንዳለን እንረዳለን። ይሄ አንደኛው ነገር ነው። ኢትዮጵያ የተሳለችበት ኢሜጅ ኦፍኮርስ እጠብቀውም ነበረ። ገናም ፕሮፋይላቸውንም ሳነበው ይዘውት የመጡት አስተሳሰብ የኢህአዴግ ኦልድ ጄኔሬሽን ከሚያስበው ለየት ያለ ነው ብዬ አስባለሁ። በጣም ዘመናዊ አስተሳሰብ፣ በንግግር ልናምነው የምንችል ልንቀበለው የምንችል ኢቨን የማናምነው ነገር ሁላ በግልጽ ልናውራበት የምንችል አስተሳሰብ ነው ብዬ አስባለሁ። ይሄ አንደኛው ነጥብ ነው። ኢትዮጵያዊነትን የገለጹበት ነገር ማለት ነው። ሁለተኛ መሪዎቻችን የሚቀርቡበት የፊት ገጽታቸው ራሱ ቶናቸው ራሱ ንግግራቸው እንዳናዳምጥ ራሱ የተወሰነ ተጽዕኖ አለው። መሪ ሲባል በጣም ኮስታራ፣ በጣም ኃይለኛ እንደዚህ አይነት አመለካከት ነበራቸው። ና እሳቸው ጋር አንዱ በጣም ያየሁት ነገር ምንድን ነው፣ በእያንዳንዱ ንግግራቸው በጠቅላላ ስሜታቸው ይታያል። ኢትዮጵያዊነትን ሲያወሩ፣ ኢትዮጵያዊነት ምን እንደሆነ እናነብ ነበረ። ወጣትነትን ሲያነቡ ወጣትነትን በጣም እናየው ነበረ። ሴትነትን ሲያወሩ ፊዚካሊ ሴት አይደሉም፣ ውስጣቸው ግን ሴትነትን እንመለከት ነበር። ና ይሹን በጣም መርጠው ነው የመጡት ማን ምን መነካት እንዳለበት ቀደም ሲል የሰማ ነው። አሞን በቀለ ደግሞ አዲሱ ጠቅላይ ሚኒስትር ተስፋ የሚደረግባቸው መሪ ለምን እንደሆኑ ምክንያቱን ይደረድራል። ጠብቃለሁ ብዬ ጠብቃለሁ። ምክንያቱም ከአነጋገራቸው ብቻ ሳይሆን እሳቸውን ለዚህ ቦታ ራሱ ያበቃቸው የዛሬው ንግግራቸው ሳይሆን ከዛ በፊት የነበረው የሚያሳዩን የነበረው ማንነት ነው እና የአቶ ለማ ግሩፕም ይባላል እና እነሱ ያ ቲም ለማ ኤግዛክትሊ እና እነሱ ያሳዩን የነበረው ነገር ኢትዮጵያዊነት ምን ያህል ዋጋ ሊሰጠ እንደሚገባ ትልቁ በቃ እሳቸው እንድንጠብቃቸውም ምን ይሰራሉ ብለን እንድንጓጓ የሚያደርገን እኔ እንደ ሰማሁት ከሆነ ካልተሳሳትኩ በዛች ደቂቃ ንግግራቸው 28 ጊዜ ነው ሲባል ሰምቻለሁ፣ ኢትዮጵያ የምትለውን ቃል የጠቀሱት እና ይሄ በራሱ ሰው ከእሳቸው ብዙ ነገር እንዲጠብቅ ያደርጋቸዋል። እኔ ግን የእሳቸው ትልቁ ማደንቀው ነገር ምንድን ነው? ኢህአዲግ ምን ያህል ስርዓቱ ፌይል እንዳረገ በዛ ፌል ባረገ ስርዓት ውስጥ መጥቶ እንዲህ አይነት አድናቆትና እንዲህ አይነት ፍቅር ማግኘት በራሱ የሰውየውን ትልቅ ችሎታ የሚያሳይ ነው እና ከሳቸው ብዙ እንድንጠብቅ የሚያደርገኝ በዚህ ውስጥ ማለፍና መውጣት መቻላቸው ነው። ልክ ስርዓቱ የተቀየረ እስኪመስል ድረስ ነው ሰው በጣም በጉጉትና በፍቅር እንትን ያላቸው እና ተግባራቸው እንደ ቃላቸው ይሆናል ብዬ ተስፋ አረጋለሁ። ስሟንም ሙያውንም ልትነግረኝ ያልፈቀደች ወጣት ደግሞ የጠቅላይ ሚኒስትሩ ንግግር የሰጣትን ተስፋ ነበር አጉልታ የነገረችኝ። ኢትዮጵያዊ ሲኖር ኢትዮጵያዊ ሲሞት ደግሞ ኢትዮጵያ ይሆናል ያሉት ግን የንግግር ዋና ኃይለ ቃልና መለያ ሊሆን ይገባል ነበር ያለችው። እኔ እንዶ እንደ ህዝብ ተመሳሳይ ቋንቋ ልናወራ የምንችለው ሀገር የሀገር ጉዳይ ሲሆነው ብዬ አስባለሁ እና ህዝቡ በሙሉ ልቡ አምኖ አንድ ሰው ላይ እንደዚህ ሲስማማ የሆነ ሀገርን የሚባል ትልቅ አደራ ለዚህ ሰውዬ ለማስረከብ ምን ያህል ኤገር እንደሆነ ነው የሚያሳየው። ስለዚህ ልክ እንደሌላው እንደ ማንኛውም ኢትዮጵያዊ ዜጋ ጥሩ ስሜት ነው የተሰማኝ እሳቸው በመመረጣቸው ማለት ነው። ቲቲ ምትኩ የተባለች ወጣት ደግሞ ከሌላዋ ጓደኛዋ ከብሊሱማ ደረጀ ጋር በአንድ ላይ ተቀምጠው አገኘኋቸው። የቡሌ ሆራ ዩኒቨርሲቲ ሲቪል ምህንድስና ተማሪዎች ናቸው። ቲቲ ምትኩ ስለሰማቸው ንግግር እንዲህ አለችኝ ንግግራቸው በጣም መሳጭ ነበረ እና እግዚአብሔር ባርካቸው እናቶች ለልጆቻቸው ያላቸው ምንድን ነው ያሉት ሰባት አመት ላይ እያለው እናቴ ይሄ እንደ መሆን ትነግረኝ ነበረ እና ክብር ለስራ እያሉ ነበር እና እናቶች ለልጆቻቸው ያላቸው አመለካከት ገና ከልጅነታቸው ማለት መዝራት እንዳለባቸው ይገልጹ ነበር እና ደስ ይላል ቢልሱማ ደረጃ ደግሞ ንግግሩ በራሱ ለውጥ ሊያመጣ ይችላል ባይናት ለህዝባቸው ያላቸው አክብሮት በተለይ ለሴቶች፣ ለሀገራቸው ያላቸው አክብሮት ምናምን ደስ ይላል ብዙ ለውጥ ይኖራል ብዬ አስባለሁ። ሀገራዊ ለውጥ ሰላም ሊኖር ይችላል ብዬ ገምታለሁ። አቶ ስለሻወቀ እባላለሁ ያሉ ሰው ደግሞ የጠቅላይ ሚኒስትሩ ንግግር ለሁሉም ተስፋ የሚሰጥ ነው ብለዋል። ምክንያቱም ያው ለወጣቱም ለሁሉንም የሚያማከለ ነው ማለት አድሏዊ ባለመሆኑ ያ ደስ ይላል። ሰውም የሚፈልገው አሁን በአድሎ ላይ የተመሰረተ ስራ ስለሚሰራ ያ ብቻ ነው። ለህዝቡም ቅሬታ፣ ተገቢም ያልሆነ የነፍስ ማጥፋት ብዙ ነገር ስለነበረው ብዙ ወንድሞቻችን ሙተዋል፣ እህቶቻችን ሙተዋል፣ እናት አባት ብዙ ህዝብ ሙተዋል። ይህንም እንኳን ማረጋጋት ወይም ማስተካከል አልተቻለም ነበር መጀመሪያ አሁን ላይ እንግዲህ ሰውየው እንደሚሉት ተስፋለሁ። ያናገርኳቸው ሁሉ ግን ንግግሩ በተግባር እንደሚፈጸም ያላቸውን ተስፋ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ አለም ፍስሐ ከመቀለ የላከልን አስተያየቶች ይቀርባሉ። የመጀመሪያው አስተያየት ሰጭ ነጋሽ ገብረስላሴ ናቸው። ይቀጥላሉ። ዶክተር አብይ ባለፈው ሳምንት የኢህአዴግ ሊቀመንበር ሆኖ በመመረጣቸው የግለሰቦች አስተያየት ሰብስቤ ማቅረቤ ይታወቃል። ዛሬ ደግሞ ጠቅላይ ሚኒስትር በመሆናቸውና ባሰሙት ንግግር የተመለከተ አስተያየት የሰጡን ሰዎች አሉ። መጀመሪያ አስተያየት የሰጠኝ ነጋሽ ገብረስላሴ ነው። አዲሱ ጠቅላይ ሚኒስትር ከተመረጡበት ሰዓት ለምክር ቤቱ ያቀረቡት ንግግር ሲታይ በአብዛኛው ትኩረት የሰጡበት አንድነት በማስመልከት አንድ ኢትዮጵያ የሚል መልእክት ያለው ነበርና ከንግግራቸው እንደሰማት እኛ ስንኖር ኢትዮጵያውያን ነን፣ ስንሞት ኢትዮጵያንን ያሉት አገላለጽ በጣም ደስ የሚል አገላለጽ ነው። ስለዚህ አሁን ያለው የመንግስት ስትራክቸር ላስተዳደር ተብሎ በክልልም በእንትንም ይለያይ እንጂ ዞሮ ዞሮ ኢትዮጵያ እስካለች እኛ አለን። ስለዚህ ኢትዮጵያዊነታችን ጠብቀን መሄድ አለብን የሚል መልእክት ያስተላለፈና ና የአገር ፍቅር በእናታቸው እናታቸው ከሴቶች ሴቶች ደግሞ ያላቸውን ውጤትና እንትን አድርገው ለእናቶች ለሴቶች ያላቸውን ክብር የገለጹበት ሁኔታ ነበር። ስለዚህ እነዚህ የተሰጡ የመጀመሪያ ንግግሮች ጥሩ ንግግሮች ሆነው ግን ወደፊት እነዚህን መነሻ በማድረግ እነዚህ በመነሻ ደረጃ የተነገሩ ንግግሮች ከፖሊሲና ስትራቴጂ በማጣጣም የራሳቸው የወደፊት የመፍትሄ አቅጣጫ በማስቀመጥ እንዲፈቱ የማድረግ ስራዎች ይቀራሉ። በተለይ በወጣቶችም አሁን ያለውን ሁኔታ ቀርፈው አገራዊ ስሜት እንዲኖራቸው እና በወጣቶች ዙሪያ በስራ አጥነት ዙሪያም ብዙ መስራት የሚጠበቁ እና ወደፊትም መፈታት ያለባቸው ነገሮች እንዳሉ ነው የተገነዘብኩትና፣ ስለዚህ ከንግግራቸው እንድምታ ሲታይ የነካኳቸው አሁን ነገሮች በሙሉ ወደፊት ከፍተኛ የቤት ስራ የሚጠብቃቸው፣ ከኤርትራ ሰላም ስምምነት ወደ ኖርማላይዜሽን የመመለስ ሁኔታም ያስቀመጡት ነገር አለ። ስለዚህ እነዚህ ነገሮች ምናልባት የሚያስፈልጋቸው አሁን በተነገሩት ሳይሆን ወደፊት ወደ ተግባር ሲገቡ ከፖሊሲውና ከስትራቴጂው አንጻር እየተጣጠሙ ወደ ተግባር መሄድ አለባቸው። ሲታዩ በጣም ጠቃሚና ጥሩ መልእክት ያላቸው ሆነው ግን ትግበራው ላይ ነው ዋናው ፎካስ የምናደርገውና በትግበራው ላይ ከፍተኛ ከሳቸው የስራ ኃላፊዎች እሳቸውን ከሚመለከቱ የመንግስት ባለስልጣናት ከፖሊሲውና ስትራቴጂው በማጣጣም ብዙ ስራዎች እንደሚጠበቅ ነው የተገነዘብኩት ስለዚህ፣ ካቢኔውን ከመምራት ካቢኔውን አቅጣጫ ከማስያዝ ፖሊሲውን፣ ስትራቴጂውን እንዲተገበር ከማድረግ ና ለሀገሪቱም ጠቃሚ የሆኑ ስራዎች ከመስራት የእሳቸው ድርሻ ከፍተኛ ነው ና ወደፊት ብዙ ከእሳቸው ጠብቃለሁ። በጣም አመሰግናለሁ። መጀመሪያ ሙሉ ስምና አድራሻ። እሺ አድራሻ መቀሌ ከተማ፣ ስሜ ሀዳሳ ጎስ ይባላለሁ። አዲሱ ጠቅላይ ሚኒስተር ዶክተር አብይ አህመድ አዲሱ የሽሞት ርክክብ ሲደረግ በጥሩ ሁኔታ ነው ከጠቅላይ ሚኒስተር ህገ መንግስቱን የተረከቡት ያቀረቡት ነጥቦች ብዙ ናቸው። በተለይ ለሰላም ለልማት እንድንሰራ፣ በተለይ ወጣት ሴቶች፣ ሌሎች ስራዎችም እንድንሰራ ጥሩ መንፈስ ነው የፈጠረብኝ። ስለዚህ ዶክተር አብይ አህመድ አሁን እንዳሉት ማለት ነው ብዙ ዝርዝር ሀሳቦች ተነስተዋል። ስለዚህ እኛ መጀመሪያ ትግሬ፣ አማራ፣ ኦሮሞ ማለት አይፈለግብንም ሁላችን አንድ ነን በሚል ቃል ብዙ ነጦች ተዘርዝረዋል በሚዲያ ላይ ማለት ነው። ስለዚህ አሁን እኔ ከዚህ ምንድን ነው የሚማረው የዘረዘሩት ነጥቦች በተግባር የሚሰራ ከሆነ እኔ እውነት በጣም በጣም ደስ የሚል ንግግር ነው ያደረጉት ዶክተር አብይ አህመድ። ስለዚህ አሁን እኔ እንደ ወጣት ዶክተርም እንዳሉት ወጣት ሴቶች ያለ ሴቶችም የሚረጋገጥ ልማት የለም ብለዋል። በተለይ ሴት ቅድምም በትግልም አብረው ነበሩ። አሁንም የተለያዩ መስሪያ ቤቶች በኮር ቦታዎችም አሉ፣ በሀላፊነት ቦታዎች አሁንም ሴቶች ያለ ሴቶችም የሚረጋገጥ ልማት የለም በሚል ነጥብ አስምረዋል። ስለዚህ ዶክተር እንዳሉት አሁን እኔ የሚለው የተባለ ነጥቦች በጣም ጥሩ ናቸው፣ በጣም ከምጠብቀው በላይ ነው። ስለዚህ አሁን የተባሉ ነጥቦች በተለይ በሰላም ለመረጋገጥ ያክል ሁሉም ትግሬ አማራ ሳንል በአንድ ላይ ከሰራን የማንደርስበት ነገር የለም ሀገራችን ጥሩ ቦታ ደርሳለች ብዬ ነው የምገምተው። ስለዚህ አሁን ዶክተር አብይ ያቀረቡት ንግግር ሁሉ ያው አብረን በተግባርም እናየዋለን ብዬ ነው የምገምተው። እዛ አብሮ የሚሰሩ ባልደረቦችም አስተያየት ሲሰጡ በጣም ሰምቼ ነበር። እና ለስራ በጣም ጥሩ ታታሪ እንደነበሩ፣ ለለውጥ እንደሚነሱ፣ ቅንነት እንዳላቸው ስለዚህ ይህንን ሁሉ አርአይ አሁንም እንደሚሰሩ ስለተገለጸ ስለዚህ እኔ ተስፋ አደርጋለሁ። ምክንያቱ ባቀረቡት ነጥቦች በተለይ ሀገራችን እንዴት ብላ ታድጋለች በህግ ያሉ ሙያዎች ህግ እንደ ህግነቱ መፍትሄ እንደ መስጠት ወጣቱ ሴቶቹ፣ ሁሉም ያልተነገረ ነገር የለም፣ ብዙ ነገር ተወርተዋል። ስለዚህ ዶክተር እንዳሉት ጥሩ ነው ባይነኝ። ስለዚህ ያው የተባለው ሁሉ ነጦቹን በተግባር ከተሰራ ሀገራችን ጥሩ ቦታ ደርሳለች ባይነኝ። አመሰግናለሁ። እሺ፣ መጀመሪያ ሙሉ ስምህን አድራሻህን? አብርሃም ገብረወልድ እባላለሁ። ምኖርበት መቀሌ ነው። በግል ነው ምሰራው፣ ጥብቅና። አብርሃም ሰኞ፣ የኢትዮጵያ አዲስ ጠቅላይ ሚኒስትር ተሰይመዋል። ቀለም ላ በመፈጸም ለኢትዮጵያ ህዝብ መደረስ ምተዋል። ና እንዴት ነው ያየው? አሪፍ ነው ጥሩ ነው ያየሁት። ምንድን ነው አንደኛ በኢህአዴግ ይሄን ጉዳይ ደረጃ በደረጃ ተገማግሞ ያለውን ችግር ከመፍታት አንጻር አመራር መተካትና አመራር ማምጣት ላይ በተመለከተ ድርጅቱ ገምግሞ፣ ዶክተር አብይ ሲመጡ ለእኔ አዲስ ነገር ነበር። ምክንያቱም በፊት በስክሪን በተለያዩ ሁኔታ የማያቸው ሰው አልነበሩ። ስለዚህ ዶክተር አብይ በጠቅላይ ሚኒስትርነት ደረጃ ሲመጡ ለእኔ አዲስ ነገር ነው ያነብኝ። ነገር ግን በሚዲያዎች በተለያዩ ሚዲያዎች እና ከምክር ቤቱም ሲቀርብና አንደኛ በ ውድድር የተመሰረተ የአሻሻም ስርዓት ስለነበረ ተወዳድሮ ማለፋቸው በኢህአዴግ ምክር ቤት ያሉ ጠንካሮችም በልጠው መገኘታቸው በራሱ ጠንካራ መሆናቸው የሚያሳይ ነው። ሌላም የተለያዩ ሚዲያዎች ጠንካራ መሆናቸው እየገለጹ ነው። ሌላም በምክር ቤቱ ሲገለጽ የነበረ የራሳቸው የትምህርት ደረጃ ያላቸውን ተሞክሮ፣ በተለያዩ መስሪያ ቤቶች የሰሩባቸው ስራዎች፣ ያቀርቧቸው ነገሮች በጣም ጥሩ ፐርፎርማንስ ወይም ደግሞ ክህሎት እንዳላቸው የሚገልጹ ናቸው። ከዛ በተጨማሪ እሳቸው ተሾመው ቀለም ላ ሲፈጽሙ ያቀረቧቸው ሀሳቦችና ይዟቸው የመጡ አዳዲስ ነገሮችን ስመለከትም እውነትን ያኛውን ነገር በተግባር ሊኖር እንደሚችል ማሳያዎች አሉ። በተግባር ከተገለጸ ወይም ደግሞ ሲተረጎም የሚታይ ሆነው ነገር ግን አትሊስት በቃለ መሀላቸውን ቀርበው ያነሷቸው ነጥቦች የኤርትራ ጉዳይ በተመለከተ ሁለት መካከል በኢትዮጵያና ና በኤርትራ ህዝብ መካከል ያለውን የሰላም ፍላጎት በጣም ያጤኑ ይመስለኛል። ስለዚህ የህዝቦችን ፍላጎት ምክንያት በማድረግ ከመሪዎችም በፊትም ከመሪዎችም በዘለለ ባለስልጣኖች ብቻ ሳይሆን የህዝቡን ፍላጎት ግምቱ በማስገባት የኢትዮ ኤርትራ ሰላም ጉዳይ በተመለከተ ትልቅ አትኩረት እንደሚሰጡት የሚያሳይ ስለሆነ በጣም ጥሩ ነበር ማለት ነው። ተቃዋሚዎች ላይ አብሮ የሚሰሯቸው ገና ከጅምሩ ተፎካካሪ እንጂ ተቃዋሚ አይደሉም የሚለዋቸው ነገሮችን እሱ ራሴ እንኳን አይደለ ምንድነው፣ ተፎካካሪና ተቃዋሚ ምንድነው የሚለውን ነገር ጽንሰ ሀሳቡ ምኑ በምን መልኩ ይለያ የሚለውን ነገር እንኳን የራሴ ትንሽ የሚለይበት ነገር ቢኖረኝ፣ ዞሮ ዞሮ ግን እሳቸውን ያቀረቡትን አስተሳሰብ ፉክክር ነው ማለታቸው በራሱ ተቃዋሚዎቹን ወደ ኢህአዴግ መስመር እንዲሳተፉ አብረው እንዲሰሩ እንዲያግዟቸው በመተባበር ኢትዮጵያን የመገንባት ላይ በተመለከተ ትልቅ አስተዋጽኦ ያለው በመሆኑ ይሄም ትልቅ ቦታ ሰጠዋለሁ ማለት ነው። በዚህ መልኩ መምጣታቸው በሌላ በኩል ኢትዮጵያ አጠራሩ ራሳ ገና ለምሳሌ የኢትዮጵያውያንን ተሳትፎ በተመለከተ አንድ ነን በሚለው ጉዳይ ላይ ያቀረቡትን የአንድነትን ተምሳሌት በተመለከተ ትኖርም ሆነ ስትሞት ኢትዮጵያ ሆነ እንደምትቀር የገለጹትን አገላለጽ እኔም በጣም ሳቢና ጉልበት ሰጪ ነው። በጣም ደስ የሚል አገላለጽ ነው። እሱ ብቻ ሳይሆን ኢትዮጵያውያን ታሪካቸው ለምሳሌ ትግራዋይን በተመለከተ የገለጹትን አገላለጽ ትክክለኛ የሆነ ስያሜ ትግራዋይ ትክክለኛ የሆነ ስያሜ ይዘው መምጣታቸው ልዩ የሚያደርጋቸው ማንም ጠቅላይ ሚኒስትር ልዩ የሚያደርጋቸው አስተያየም ነው። ትግራዋይ ነው የሚባለው ትክክለኛ ቃሉን ተጠቅመዋል። ይሄ ራሱ ቀላል አይደለም። ስለዚህ ገና ከጅምሩ በጥንቃቄ የጀመረ መሪ መጨረሻውም ጥንቃቄ የሞላበት ስርዓት ያለው ወደ ሰፊነት ምናምን የሚሉ ሲገልጿቸው የነበሩ ቃላቶችን ስታያቸው በጣም ኢትዮጵያን አንድነት ያደረጉ እንደነ አባይ እንደነ አድዋ ብዙ ወሳኝና ጠንካራ የሆኑ ብሔር ብሔረሰብ ሊያሳስሩ የሚችሉ ትነበረ ኢት ዎዝ ኤ ግሬት ስፒች። በጣም ደስ የሚል እና ብዙም እኔ ብቻ ሳይሆን ጓደኛሞች አለን እናወራለን። ስለዚህ ጥሩ ነው። በጣም ደስ የሚል ነው። ስለዚህ ጥሩ ነገር እንዲሆንላቸውም ይመኝላቸዋሉ፣ እና እናግዛለን እኛ ብቻልንበት። በጣም ምሰግናለ አስተያየቶቻቸውን ያጋሩንን አድማጮች በሙሉ እናመሰግናለን። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎችን እንስማ። ሲራሊዮን ውስጥ ጁሊየስ ማዳ ባዮ በጣም የተቀራረበ የፕሬዚዳንታዊ ማጣሪያ ምርጫ ካሸነፉ በኋላ ዛሬ ቃለ መሐላ ፈጽመዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትላንት ረቡ አሜሪካ ከቻይና ጋር የንግድ ጦርነት እያካሄደች አይደለም ብለዋል። ፕሬዝዳንቱ ይህን ያሉት ቻይና በዩናይትድ ስቴትስ እቃዎች ላይ የአምሳ ቢሊዮን ዶላር ቀረጥ እንደምትደነግግ ካስታወቀች በኋላ ነው። አሜሪካ ለወሰደችው ተመሳሳይ እርምጃ ምላሽ መሆኑ ነው። ብሪታንያ ውስጥ ጥንድ ሰላይ ከነበሩት አባቷ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች። ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻለሁ፣ በየዕለቱ እየጠነከርኩ መሄዴን አስደስቶኛል ስትል ዩሊያ ስክሪፓል መናገሯ ተገልጿል። በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦቻቸው ዛሬ ሞስኮ ከሚገኘው የአሜሪካ ኤምበሲ ተነስተዋል። ሩሲያ ጥንድ ስለላይ ያካሄዱ የነበሩ ሩሲያዊ ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው። አሜሪካውያኑ ዲፕሎማቶች ከሩሲያ የተነሱት የሰሜንና የደቡብ ኮሪያ መሪዎች በያዝነው ወር ተገናኝተው እንዲነጋገሩ በታቀደው መሰረት የሁለቱ ሀገሮች ባለስልጣኖች ይህ ዝግጅት ንግግር አድርገዋል። ሁለቱ መሪዎች የሚገናኙት የሰሜን ኮሪያ ኒውክሌር እንቅስቃሴ ያስከተለውን ውጥረት ለማርገብ ጥረት በሚደረግበት ወቅት ነው። የሜክሲኮ የፍትህ ስርዓት ወደ ሰሜን አንዳንዶቹም ወደ ዩናይትድ ስቴትስ ሲያመሩ የነበሩትን ብዛት ያላቸው ፍልሰተኞችን በመበተኑ ፕሬዚዳንት ትራምፕ አሞግሰውታል። በደቡብ ምዕራብ ድንበር በኩል ይገቡ የነበሩት ፍልሰተኞች ብዛት እጅግ የቀነሰው አስተዳደሬ በወሰደው እርምጃ ነው ሲሉ ራሳቸውን አሞግሰዋል። የሜክሲኮ ባለሥልጣኖች የፍልሰተኞቹ ጉዞ ተበትኗል ቢሉም አንዳንዶቹ ተሳታፊዎች እንቀጥላለን ብለዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። ያስተናግድ ናችሁ ሰለሞን ክፍሌና እኔ አዳኒ ፍሳየነን፣ ፕሮግራሙን በመራው ንጉሡ ታምሬ፣ በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦች ስም በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሰዓት ከምሽቱ ሶስት ሰዓት ላይ ከልዩ ፕሮግራማችን ጋር እንገናኛለን። ሰላም ደናደሩ። ትግርኛ ይቀጥላል። Gida